ገበያው ከዚህ አስደንጋጭ ጥቃት በኋላ ብራስልስ አሁን የምትገኝበትን ሁኔታ አጠቃላይ የጸጥታ ጥበቃውን በተመለከተ ያለውን ሁኔታ እስኪ ግለጽልን። አሁን እንግዲህ የድንጋጤ እና የዋይታ ቀን ሆኖ ነው የዋለው። አጠቃላይ የብራስልስ ብቻ ሳይሆን የሀገሪቱ የጸጥታ ሁኔታ አሁን ወደ ከፍተኛ ደረጃ ወደ አራተኛ ደረጃ የሚሉት የመጨረሻው የጥንቃቄ የሚደረግበት ደረጃ ላይ ነው ያለው። ሁሉም የሜትሮ ስቴሽኖች፣ የህዝብ ትራንስፖርቶች ዜግ ናቸው። ትምህርት ቤቶች ዜግ ናቸው። ስራም የለም። በዚህ መልኩ የእርዳታ ሰጪ መኪኖች እና እርዳታ ሰጪዎች ብቻ ናቸው የሚታዩት በጎዳ ነው። ይህን የመሰለ ሁኔታ ነው ያለው በሌላ መልኩ ህዝቡ የመረዳዳት የመተሳሰብ የበጎ አገልግሎት ለመስጠት ፈቃደኝነቱን እየገለጸ ነው። ደም ለመለገስ እንደዚሁም ደግሞ ትራንስፖርት አተው የተጉላሉትን ታክሲ ሾፌሮች በነፃ የማድረስ ባለመኪኖችም ሰዎችን ሊፍት የመስጠት እንዲህ አይነት በህዝቡ መካከል የመረዳዳት የመተዛዘን ሁኔታ ይስተዋላል። ጸጥታው ደግሞ በከፍተኛ ደረጃ ተጠናክሮ፣ እንደውም አንዳንድ ፈተሻዎች ሁሉ እየተካሄዱ ነው ያሉት ሁሉም ቦታ ያሉት ኤርፖርት ሪፖርቶች እንግዲህ በጎረቤት ሀገሮችም ያሉት ሳይቀሩ ጥበቃቸውን አጠናክረው ነው ያሉት። በአጠቃላይ ሀገሪቱ የአስቸኳይ ጊዜ አዋጅ በሚመስል ደረጃ የጸጥታው ጥበቃ በከፍተኛ ደረጃ ከፍ ብሎ ነው ያለው። አርያ የቤልጅየም ባለስልጣናት የአሸባሪዎች ጥቃት ሊጣል ይችላል በሚል ስጋት ጥበቃ ማጠናከራቸው እየተሰማ ባለበት በአሁኑ ጊዜ በከተማይቱ እንዲህ አይነት ጥቃት እንዴት ሊጣል ቻለ? እንዲያውም በስለላ ጠበብት ግምት መሰረት እስላማዊውን መንግስት አይሲስን ሊቀላቀሉ ከአውሮጳ ወደ ሶሪያ ከሄዱት አምስት መቶ መካከል አንድ መቶ አስራ ሰባት ያህሉ ተመልሰዋል ነው የሚባለው። ይህ አይነቱ መረጃ እየተሰማ እንዴት ነው የቤልጅየም ጸጥታ ጥበቃ ኃይላት የዛሬውን ጥቃት ማከላከል ያልቻሉበት ምክንያት ምንድን ነው ይባላል። ይህ ትችት እንግዲህ ቀደም ሲልም ጀምሮ በሰፊው ነው የሚሰማው። በተለይ የዚህ የሳላህ አብደል ሰላም ከተያዘን በኋላ ምናልባት የአጸፋ እርምጃ ለመውሰድ፣ ወይንም ደግሞ ድርጅቱ አሁንም አለን ለማለት እንዲህ አይነት እርምጃ ሊወስድ እንደሚችል ይጠበቅ ነበር። በዚህ አይነት በከፋ ሁኔታ መሆኑ ነው ብዙዎችን ያስደነገጠው። እንዳልሽው የጸጥታውን ሁኔታ ብዙም የሚጠይቁ ክፍሎች አሉ። ግን አደጋው የተፈጸመበት ሁኔታ ሲታይ ለምሳሌ የኤርፖርቱ አደ አድርጋ የጸጥታ ቁጥጥር የሚደረግበትን አልፎ አይደለም የተደረገው። የመኪና ማቆሚያ ላይ የመነሻዎች አውሮፕላን መነሻ በፊት ተሳፋሪዎች ወይም ተጓዦች የሚለያዩበት የመኪና ማቆሚያ እና እንደዚሁም ደግሞ የመነሻ ሰዓትን ለማየት ሰዎች ቁመው የሚመለከቱበት ቦታ ነው። እዛ አካባቢ ፍተሻም የለም። ስለዚህ ፍተሻውን ቁጥጥሩን አልፎ የሄደ ቢሆን ኖሮ ምናልባት የፍተሻው መላላት ነው ሊባል ይቻል ነበር። ሁሉም ቦታ እንግዲህ እንዲህ አይነቱ ነገር አስቸጋሪ የሚሆነው ፍተሻ ሁሉም ቦታ ማድረግ አይቻልም። ግን እንዲህ አይነቱ ሀገሪቱ፣ ሕዝባዊ ቦታዎችና የሕዝብ መሰብሰቢያዎች የሕዝብ ትራንስፖርቶች በመሆኑ እንዲህ አይነት አደጋ ምንጊዜም ማቆም ያስቸግራል ነው የሚባለው። ትችቱ ግን አለ። ለማንኛውም የተፈጸመው አደጋ ግን የተደረገ ያለን ቁጥጥር አልፎ የተፈጸመ ባለመሆኑ የመላላት አይደለም የሚል ሞግት ነው። ከባለሚዳር ያለው ለጥቃቱ በወቅቱ ኃላፊነቱን የወሰደ ወገን አለ ወይ? አንዳንዶች እስላማዊው መንግስት አይሲስ ነው የጣለው የሚል ጥርጣሬ ሲሰነዝሩ ይሰማል። የቤልጅየም ባለስልጣናት ይህን በተመለከተ ማብራሪያ ሰጥተዋል። የቤልጅየም ባለስልጣናት በዚህ ጉዳይ ላይ እስካሁን ማብራሪያ አልሰጡም። እንደውም የገ- ጠቅላይ ሚኒስትሩ የገለጹት ምንድን ነው፣ አሁን ህዝባቸውን በማረጋጋትና የሰላሙን ሁኔታ በማረጋገጥ ጥረት ላይ ነው ያለ ነው የሚል በእርግጥ ምርመራ የተካሄደ ነው። ስለዚህ የምርመራው ውጤት እንደታወቀ ከሚያስታውቁ በስተቀር እስካሁን ይህ ቡድን ነው የወሰደው የሚል የተሰጠ ማብራሪያ የለም። እንደዚህ አሸባሪነትን ከሚፈጽሙ ቡድኖች የተሰጠ መግለጫ የለም። ግን እንዳልሽው ይህ ጥቃት ከእስላማዊ ከአይሲል ቡድን ጋር የተያያዘ ነው የሚለው ግምት ነው ያለው። ገበያው ንጉሴ፣ ለሰጠህን ማብራሪያ ከልብ አመሰግናለሁ።